በስራና በኃላፊነት ቦታዎች ተመጣጣኝ የጾታ ውክልና እንዲኖር ለማድረግ የሚወጡ ህጎች ብቻቸውን ውጤት ማምጣት አይችሉም ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላመኒ ዙማ ተናገሩ። ዓለም አቀፍ የሴቶች ቀን በህብረት በተከበረበት ስነ ስርዓት ላይ የተናገሩት ሊቀመንበሯ እኩል ውክልና ይኖር ዘንድ ህጎቹ በሚገባ ስራ ላይ የሚውሉበት መንገድ ሊኖር ይገባልን ብለዋል። ከዚሁ ከጾታ እኩልነት አንጻር ሲታይ በኢትዮጵያ የተገኘውን ውጤት ለአሜሪካ ድምፅ ራዲዮ ያብራሩት በውጭ ጉዳይ ሚኒስቴር የሴቶች ሕፃናትና ወጣቶች ዳይሬክተር ጄኔራል አምባሳደር ዶክተር ደስታ ወልደ ዮሐንስ በ1987 ዓ ም 13 የነበረው የሴት ፓርላማ አባላት ቁጥር አሁን ወደ 200 ከፍ ማለቱን ተናግረዋል። እስክንድር ፍሬው ዘገባ አለው። ዓለም አቀፉ የሴቶች ቀን ማርች 8 በአዲስ አበባን በተለያዩ ስነ ስርዓቶች ተከብሯል። በአፍሪካ ህብረት አዳራሽ የተካሄደው ስነ ስርዓት በተለይ እኩል የጾታ ውክልና ሊኖር በሚችልባቸው ሁኔታዎች ላይ አተኩሯል። በትምህርት በስራና፣ በኃላፊነት ቦታዎች ያሉ ሴቶች ቁጥር ከወንዶቹ ይመጣጠን የሚል ነው ሀሳቡ። ከዚህ አንጻር በዓለም አቀፍም ሆነ በአፍሪካ ደረጃ ውጤቶች መገኘታቸውን ያመለከቱት የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ የሚቀረውን ብዙ እንደሆነ አብራርተዋል። የተገኘው መሻሻል አሁንም በቂ አይደለም በቂ አይደለም። ፍጥነቱ በቂ አይደለም። ስፋቱም ጥልቀቱም በቂ አይደለም። ስለዚህ የበለጠ ብዙ ልንሰራ ይገባል። ይህንኑ እኩል የፆታ ውክልና ከማረጋገጥ አንጻር ግን የሚወጡ ህጎች ብቻቸውን በቂ እንዳልሆኑ ዙማ አስታውቀዋል። የሚተገበሩበት ሁኔታ ውጤታማ ሊሆን እንደሚገባ በመጠቆም ለዚህ በማሳያነት የጠቀሱት ደግሞ እርሳቸው በሚመሩት የአፍሪካ ህብረት ኮሚሽን ያሉትን የኮሚሽነሮች ቁጥር ነው። ከአስሩ ኮሚሽነሮች ግማሹ ወይም አምስቱ ሴቶች ናቸው ነው ያሉት። ይህንን ግብ የማሳካቱ ሂደት ግን ቀላል እንዳልነበር ገልጸዋል። አስሩ ኮሚሽነሮች የተወከሉት ከአምስቱ የአህጉሪቱ አካባቢዎች ማለትም ከሰሜን፣ ደቡብ፣ ምዕራብ ምስራቅና መካከለኛው አፍሪካ መሆኑን አስታውሰዋል። አምስቱ አካባቢዎች ሁለት ሁለት ሰዎች ወክለዋል ማለት ነው። እያንዳንዳቸው አንድ ሴትና አንድ ወንድ በመጀመሪያ ግን ከአምስቱ አካባቢዎች ሶስቱ ሁለቱንም ተወካዮቻቸውን ወንዶች አድርገው ልከው እንደነበር ሊቀመንበሩ አስታውሰዋል። እርሳቸው እንዳከሉት የተጠየቁትን ተግባራዊ ያደረጉት ግልጽ ከሆነ ጫና በኋላ ነው። ለምን ወንዶችን ብቻ በኮሚሽነርነት እንዲሾሙ እንደላኩ ስንጠይቃቸው ለቦታው የሚሆኑ ሴቶች የሉንም አሉ። ሴቶች ከሌሏችሁ ለእነርሱ የተያዘውን ኮታ ማሟላት አትችሉም ማለት ነው። ስለዚህ ኮታውን ሴቶችን ማቅረብ ለሚችሉ ሌሎች አካባቢዎች እንሰጣለን። የእናንተ አካባቢ በአንድ ወንድ ኮሚሽነር ብቻ እንደተወከለ፣ ሌሎቹ አንድ ወንድና አንድ ሴት እንዲኖራቸው ማለት ነው። ለየአገሮቻችሁ ታስረዳልናችሁ አልናቸው። እናም የአፍሪካ ኅብረት ኮሚሽን ህጎችን ከመተግበር አንጻር የሄደበት መንገድ ውጤት ማምጣቱንና አሁን ከአምስቱም የሀገሪቱ አካባቢዎች የተወከሉ አምስት ሴትና አምስት ወንድ ኮሚሽነሮች እንደሚገኙ አስታውቀዋል። በኢትዮጵያም በተለያዩ የአመራር ቦታዎች የሚገኙ ሴቶች ውክልና እንዲጨምር የተሰሩ ስራዎች መኖራቸውን መንግስት ይናገራል። በአፍሪካ ህብረቱ ስነ ስርዓት ላይ የተገኙት በውጭ ጉዳይ ሚኒስቴር የሴቶች ህጻናትና ወጣቶች ዳይሬክተር ጄኔራል አምባሳደር ዶክተር ደስታ ወልደ ዮሐንስ በተለይ በሀገሪቱ ፓርላማ ተገኘ ያሉትን ስኬት ለቪኦኤ አብራርተዋል። 547 መቀመጫዎች ባሉት የሀገሪቱ ፓርላማ ውስጥ የሴቶች ውክልና በፍጥነት እያደገ መምጣቱን ነው የገለጹት። 13 ብቻ ነበር መጀመሪያ ምርጫ ላይ 13 ሴቶች ብቻ ነበር። መጀመሪያው የሚሆነው 92 ሳይሆን 87 ላይ ነበረ። እድገቱን ለማሳየት ነው፣ ይሄ መናገር ፈልገው፣ ምን ያህል ለውጥ እንዳለ ለማሳየት ነው። በ92 ዓመተ ምህረት ወደ 57 ሆኑ። ከዛ በመቀጠል እንደዚሁ ከአምስት ዓመት በኋላ ማለትም በ97 ማለት ነው። ከመቶ በላይ ቁጥራቸው ሆነ። እንደገና በሚቀጥለው እንትን ላይ ወደ 47 ወደ ገደማ ሆነ። አሁን ፓርላማ ውስጥ በአጠቃላይ ወደ 200 የሚጠጉ ሴቶች ይኖሩናል። 547 200 ሴቶች ናቸው ማለት 45 ፐርሰንቱን ሸፍነናል ማለት ነው። ዛሬ ሲነገር የነበረውና እኛ ለመናገር እንደሞከር ነው ሩዋንዳ እና ሌሎች ሌሎች ሀገሮች እንደምሳሌ ይነገራሉ። እኛ አገር የበለጠ ስራ መሰራቱን እያየነው ነው። ከሚነገረውም ያው በተግባርም ካለው ለማለት ነው። በተለያዩ የመንግስት መስሪያ ቤቶች ባሉ የኃላፊነት ቦታዎችም የሴቶች ውክልና እየጨመረ መምጣቱን ዶክተር ደስታ የውጭ ጉዳይ ሚኒስቴርን በማሳያነት በመጥቀስ አስረድተዋል። ዳይሬክተር ጀነራሎች እኛ እዚያ ስንገባ የዛሬ አራት ዓመት የነበሩት አንድ ናቸው። ዛሬ ግን ዘጠኝ ዳይሬክተር ጀነራሎች አሉ። ስንት ዳይሬክተር ከስንት ዳይሬክተር ጀነራል ነው ውጭ ጉዳይ ካሉት ከስንቱ ነው ዘጠኙ ሴቶች? ሀያ ስድስት ዳይሬክተር ጀነራሎች አሉ። ዘጠኝ ዳይሬክተር ጀነራሎች በአሁኑ ሰዓት አሉ ለማለት ነው። ይበቀናል ማለት አይደለም እየተባለ ያለው ሰላሳ ፐርሰንት እኛ ከሰላሳ ማርፈን ወደ ሀምሳ ፐርሰንቱ እየመጣና ያለ ነው። ለዛ ነው ጥረት የምናደርገው የምንታገለውም ያለ የተገኘው ውጤት ከፍተኛ ቢሆንም በዚሁ ፍጥነት ሊሰሩ የሚገባቸው ቀሪ ስራዎች መኖራቸውን ዳይሬክተር ጄኔራሉ ያምናሉ። የተለያዩ ህጎች ወጥተዋል። ህጎች አሉ ብሎ ግን ዝም ብሎ መቀመጥ አያስፈልገም ነው ያሉት። በአፍሪካ ህብረቱ ስነ ስርዓት የተንጸባረቀውም ይኸው ሀሳብ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ